እገኒ ለከ እግዚኦ በኩሉ ልብየ ወእነግር ኩሎ ስብሐቲከ ትፌሳህ ወታሰብከ ወእዜምር ለስምከ ልዑል ሶበ ገብኡ ፀላእትየ ድኅሬሆሙ ይድወዩ ወይታ ጎሉም ቅድመ ገጽከ እስመ ገበርከ ሊተ ፍትሐየ ወበቀልየ ወነበርከ ዲበ መንበርከ መኮንነ ጽድቅ ገሠጽኮሙ ለአሕዛብ ወሃጐልኮሙ ለ ረሲዓን ወደምሰስከ ስሞሙ ለዓለመ ዓለም ፀርሰ ተገምሩ በኩናት ለዙልፉ ወአህ ጉሪሆሙ ሙኒ ነሣእከ ወትስዕር ዝክሮሙ ወረ እግዚአብሔር ሰ ይነብር ለዓለም ዋስተዳ ለላለው መንበሮ ለኮንኖ ወውእቱ ይኮንና ላለም በጽድቅ ወይ ኩንኖም ለአሕዛብ በርት ወኮኖም እግዚአብሔር ምስካዮም ለነዳያን ወረዳ ኢሆም ውእቱ በጊዜ ምንዳብ ይሆም ወይት ወከሉ በከ ብከ ኩሎም ሊያፈቅሩ ስመከ ስመ ኢ ተሃድጎም ለልያሱ ከእግዚኦ ዘምሮ ለእግዚአብሔር ዘይሃድር ውስተ ጽዮን ወነግርዎም ለአሕዛብ ምግባሮ ስመተዘከረ ዘይታሰስ ደሞሙ ወይ እራሳ ኣወያቶም ለ ነዳያን ተሳለኒ እዝዮ ወርኢ ዘከመያሃሙን ይጸላይቲየ ዘያሊአለኒ ማናቅጸ ሞት ከመ እንግር ኩሎ ሰባትዩ ባናቅጽ ለወለ ተጸወን ወነትፊያሳ በድኖ ተከጠግኡ ሃይዛ በጌጋዊሆሙ ዘገብሩ ወበይእቲ መስገርት እንተሃዉ ተሰግረ እግሮሙ የአምር እግዚአብሔር ገቢረፍት ወበግብረ እደዊሁ ተሰግረ ሃጥእ ይግብኡ ሃጣን ውስተ ሲኦል ወኩሎም ሃይዛ እለ ረስዑ እግዚአብሔር ስሞ እኮ ለዘልፉ ዘይትረሳ ነዳይ ወኢያሃጉሉ ትእግስቶም ነዳያ ላለም ተንስ እግዚኦ ወኢየጽና እጓል እምህያው ያው ወይትኰነን ወአሕዛብ በቅድሜ ከሲም እግዚኦ መምህረ ህግ ላይ ሌሆም ወያ እምር ወአሕዛብ ከምእጓለመየው ሙንቱ ለምንት እግዚኦ ቆም ከምርሆቅ ወትትያወር በጊዜ ምንዳቤ በትእቢቱ ላጥይ ውኢ ነዳይ ወይ ሰገሩ በወዴቶ ምንታሌ ውስ መይት ወደ ሳጥ በፍቶ ተነፍሱ አማጽኒ ይትባረክ ሀኮ ሀጥ ለእግዚአብሔር ወእይ ተሐሰሶ በከመ ብዛ ማአቱ ዋልዎ እግዚአብሔር በቅድሚሁ ወርኩስ ኩሉ ፍናዊሁ ወነሱት ኩነኔከ በቅድሚሁ ወይ ቀርኒ ወሙ ለኩሎሙ ጸለይቱ ወይ በልቡ እይ ታወክ ለትውልደ ትውልድ ወእየረከበኒ እኩይ ምሉእ አፉ መርገመ ወጸሎታ ታይተል ሳኖ ጻማ ወህማም ይጸን ወይ ነው ምስለ ብዑላን ከመይ ቅትል ወለ ንጹህ በጽሜት ዋይንቲ የሆኒ አመነዳይ ያስታይጻ ይጸን ከመይ ምስጦ ለነዳይ ይመስጦ ለነዳይ ወይ ስህቦ ወይ ሀስሮ በመስገርቱ ይትቀጻ ወይ ወድቅ ሶ በቀ ነይ ለነዳይ ወይ ይብል በልቡ ይረሳ አን እግዚአብሔር

ትሬኑ ከመለሌ ከትኔት ጽርጻማ ወማአተ ወከመትም የጠወ ውስተዲየ ከላይሌ ከኑ እንከ ተገድ ፈነዳይ ወአንተኑ ረዳይሁ ለጓለማውታ ቀጥቅጥ መዘሪያቱ ወላሀጥ ወለኩ ወተታሰሳ አጢያቱ በንቲ ወይተትረከብ ወይነግስ እግዚአብሔር ላለማለም ወይታ ጎሎ አይዛ ምድር ፍትዋቶም ወለነዳይን ሰማ እግዚአብሔር ወህሊናል ቡኒ አጽማ ትዝኑ ፍትሁ ለነዳይ ወለጓለ መውታ ከመይድግም እንከ የጓለመው አይቬዋፎም በዲበምድ